Voice of America. Yeh, Radio Taviano. በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 30 2006 ዓ ም ስርጭታችን ጀመረ። ጤና ይስጥልን፣ እንደምን አምሽታችኋል። የምሽቱ አስተናጋጆቻችሁ ሶሎሞን አባትና ቆንጂት ታዬ ነን። በአባይ ወንዝ አጠቃቀም ላይ በመግባባት መስራት እንደሚፈልጉና የኢትዮጵያን ጉዳይ በሀገራቸው ለረጅም ጊዜ ችላ ተብሎ እንደነበረ የግብፅ ፕሬዝደንታዊ እጩ አብደልፋታህ ኤልሲሲ አስታወቁ። አንድ የኢትዮጵያ መንግሥት ባለሥልጣን መልስ ሰጥተዋል። ፊልድ ማርሻል ኤልሲሲ የግብፅ ፕሬዝደንት ሆነው አሁን የያዙትን አቋም የሚቀጥሉበት ከሆነ ኢትዮጵያ እጇን ዘርግታ ከግማሽ መንገድ በላይ ሄዳ የምትቀበለው ጉዳይ ነው። አቶ ፈቅ አህመድ ነጋሽ ይባላሉ። በኢትዮጵያ የውሃ የመስኖና ኤነርጂ ሚኒስቴር ባለስልጣን ናቸው። በመጽሔት ክፍለ ጊዜ ዘገባ ይቀርባል። ሪያክ ማሻር ኢትዮጵያ ገቡ፣ አሜሪካና ሌሎች ሶስት መንግስታት የጠፉትን ልጃገረዶች ለመፈለግ ለናይጄሪያ ድጋፍ እንደሚሰጡ አስታወቁ፣ የሚሉት ዋና ዋና ዜናዎቻችን ናቸው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የግብፁ ፕሬዚደንታዊ እጩ የቀድሞ የጦር ኃይሎች አዛዥ አብደልፋታህ ኤልሲሲ የህዳሴ ግድብ ግንባታን ጉዳይ ከኢትዮጵያ ጋር በመነጋገር መፍትሄ ከመፈለግ በስተቀር ሌላ አማራጭ የለም ሲሉ ከአንድ የግብጽ ቴሌቪዥን ጋር ባደረጉት ቃለ መጠይቅ ተናግረዋል። የሌሎችን ጥቅምና ችግሮች መረዳትና ማሰብ የራሳችንንም ጥቅም ደግሞ አጥብቀን ማስገንዘብ አለብን። ለእኛ የውሃው ነገር የመኖርና ያለመኖር ጉዳይ ነው ብለዋል። ኤልሲሲ ከኢትዮጵያም ሆነ ከሌሎቹ አፍሪካውያን ወንድሞቻችን ጋር በመነጋገሩ ረገድ በቂ ጥረት እንዳላደረግን ማመን ይኖርብናል ያሉት ኤልሲሲ በትብብር ለችግሮቹ መፍትሄ ለማግኘት ቁልፉ መደራደርና መግባባት ነው ብለዋል። ማምሻውን ቪኦኤ ያነጋገራቸው የኢትዮጵያ የውሃ የመስኖና የኤነርጂ ሚኒስቴር ከፍተኛ ባለስልጣን በሰጡት ምላሽ የቀደሙ የግብጽ መሪዎችም ሲሻቸው የዲፕሎማሲ ሌላ ጊዜ ደግሞ የማስፈራራት ንግግር ማድረግ የተለመደ ነው ብለው ኤልሲሲም ፕሬዝደንት ሆነው ከተመረጡ የተናገሩትን በተግባር ላይ የሚያውሉት ከሆነ እኛም ከግማሽ መንገድ በላይ ሄደን እንቀበላቸዋለን ሲሉ አስረድተዋል። ወደኋላ ላይ ዘገባ ይቀርባል። የደቡብ ሱዳን አማጽያን መሪ ሪያክ ማሻር የጎሳ ብጥብጡ ከተጀመረ ወዲህ ለመጀመሪያ ጊዜ ከፕሬዚደንቱ ሳልቫኪር ጋር በግንባር ለመነጋገር ኢትዮጵያ ገብተዋል። የአሜሪካ ድምፅ የአዲስ አበባ ዘጋቢ ማርታ ፋንደር ቮልፍ እንደዘገበችው ማሻር ዛሬ ሐሙስ ኢትዮጵያ ቢገቡም ገና አዲስ አበባ አልደረሱም። ማምሻውን ይገባሉ ተብሎ እየተጠበቁ ናቸው። ፕሬዚደንት ኪርና የቀድሞ ምክትላቸው ማሻር በምስራቅ አፍሪካው የጋራ ልማት ባለስልጣን በኢጋድ ሽምጋይነት ነገ አርብ ፊት ለፊት ተቀምጠው ሊነጋገሩ ታቅዷል። ከአሁን ቀደም የጁባው ባለሥልጣንና የአማጽያኑ መልእክተኞች ንግግር ለወራት ምንም ውጤት ሳያመጣ ሲጓተት መቆየቱ ይታወቃል። ፕሬዚደንት ሳልቫኪር ከሪያክ መቻር ጋር ለድርድር ለመቀመጥ የተስማሙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ባለፈው ሳምንት ወደ ጁባ ተጉዘው ካነጋገሯቸው በኋላ ነው። የውጭ ጉዳይ ሚኒስትሩን ተከትሎ የውጭ ጉዳይ ሚኒስትሩን ጉብኝት ተከትሎ ዩናይትድ ስቴትስ በደቡብ ሱዳኑ ብጥብጥ የመጀመሪያ የሆነውን ማዕቀቧን ጥላለች። ማዕቀቡ የተጣለው ካለፈው ታኅሳስ ወዲህ ብዙ ሺህ ሰው ከተገደለበትና ከአንድ ሚሊዮን የሚበልጥ ሕዝብ ባፈናቀለው ብጥብጥ እጃቸው አለበት በተባሉ የመንግስቱና የአማጽያኑ አመራር አባል በሆኑ ሁለት ግለሰቦች ላይ ነው። በሌላ ዜና አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት በደቡብ ሱዳኑ ብጥብጥ ላይ የተካሄደ አዲስ ምርመራ ሁለቱም ወገኖች በጦርነት ወንጀልና በሰብዕና ላይ በተፈጸሙ ወንጀሎች ደረጃ የሚፈረጁ ከባድ ጥፋቶችን መፈጸማቸውን ያሳያል ብሏል። በሰሜን ናይጄሪያ ጽንፈኛው እስላማዊ ቦኮ ሀራም የጠለፋቸውን 276 ልጃገረዶች ለማግኘት ዩናይትድ ስቴትስን ጨምሮ ቢያንስ አራት ሀገሮች ሊያግዙ ቃል ገብተዋል። ዛሬ በአቡጃ የዓለም የኢኮኖሚ መድረክ ጉባኤ ላይ የሀገሪቱ ፕሬዚደንት ጉድለክ ጆናታን ባሰሙት ንግግር በልጃገረዶቹ ፍለጋ እረዳለሁ ያለችውን የኋለኛዋን ሀገር ቻይናን አመስግነዋል። ዩናይትድ ስቴትስ፣ እንግሊዝና ፈረንሳይ እንደሚያግዙን ቃል ገብተውልናል ብለዋል ፕሬዝደንቱ። የጉባኤው ተካፋዮች ለናይጀሪያ ያላቸውን ድጋፍ እየገለጡ ሲሆን፣ ይህ ደግሞ አሸባሪዎቹን ክፉኛ መጥቷቸዋል ያሉት የናይጄሪያው ፕሬዝደንት የጉባኤው ተሳታፊዎች ቢቀሩ ኖሮ ለሽብርተኞች የሚያስፈነድቅና የባሰ ጥፋት እንዲያደርሱ የሚያግዝ ነበር ብለዋል። የዩናይትድ ስቴትስ የጦር ኃይል ትናንት ረቡዕ ሲናገር በመገናኛ በሎጂስቲክስና በመረጃ ክትትል ረገድ የሚረዱ አሜሪካውያን አማካሪዎች በጥቂት ቀናት ውስጥ ናይጄሪያ ይገባሉ ብለዋል። ብሪታንያም የሳተላይት ክትትል፣ ፈረንሳይ ደግሞ የደህንነት አባላትን እንልካለን ብለዋል። በደቡብ አፍሪቃ ድህረ አፓርታይድ ትውልድ ለመጀመሪያ ጊዜ በተሳተፈበት በትናንቱ ሀገር አቀፍ ምርጫ እስካሁን በተደረገው የድምፅ ቆጠራ ገዢው የአፍሪካ ብሔራዊ ኮንግረስ እየመራ ነው። ዛሬ ሐሙስ የሀገሪቱ የምርጫ ኮሚሽን እስካሁን ከግማሽ በላይ ድምፅ ቆጥሮ ባወጣው ውጤት ኤኤንሲ የአፍሪካ ብሔራዊ ምክር ቤት 63 ከመቶውን ድምፅ ማግኘቱን ያመለክታል። ተቃዋሚው ዲሞክራሲያዊ ህብረት 23 ከመቶውን ድምፅ አግኝቷል። እስካሁን በተደረገው ቆጠራ ከአምስት ከመቶ በላይ ድምፅ ያገኘ ሌላ ፓርቲ የለም። በትናንቱ ምርጫ ከሀገሪቱ ብቁ መራጮች 73 ከመቶው ድምፅ መስጠታቸውን ነው የምርጫ ኮሚሽኑ ያስታወቀው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩጋንዳ ዋና ከተማ ካምፓላ የሽብርተኛ ጥቃት ሊደርስ ይችላል ሲል በዚያ ያለው የዩናይትድ ስቴትስ ኤምባሲ ያስጠንቅቋል። የደህንነት መረጃዎችን ጠቅሶ ኤምባሲው ባወጣው መግለጫ በዚህ በግንቦትና በመጪው ሰኔ ወር ካምፓላ ባሉ ኢላማዎች ላይ ጥቃት ሊያደርስ ያደባ አካል ሳይኖር አይቀርም ብሏል። ማንነቱን ግን በውል አልገለጠም። አሜሪካውያን ቤተ እምነቶችንም ሆነ ሌሎች ሰው የሚበዛባቸውን ቦታዎች መጎብኘት ላይ ጥንቃቄ እንዲያደርጉ ኤምበሲው አሳስበዋል። ካለፈው ጥቅምት ወር ወዲህ የወጣ ሶስተኛ ማስጠንቀቂያ መሆኑ ነው። ዩናይትድ ስቴትስ የምትደግፈው ክልላዊ ሰላም አስከባሪ ኃይል የሶማሊያን ማዕከላዊ መንግስት ለመርዳት መግባቱን የሚቃወመው የአልቃይዳው ግብረ አበር አልሸባብ ዩጋንዳንና ኬንያን ጨምሮ በተለያዩ ሀገሮች ካሁን በፊት ጥቃት ማድረሱ የሚታወቅ ነው። ፈረንሳይ በመካከለኛ አፍሪካ ሪፐብሊክ ደም ያፋሰሰውን የሃይማኖት ጎራ የለየ ብጥብጥ ለማስቆም የሚደረገውን ጥረት ለማገዝ የገቡት ሁለት ሺህ የሚሆኑ ወታደሮቿ ቢያንስ እስከዚህ የአውሮፓ ዓመት መጨረሻ እንደሚቆዩ ተናገረች። የፈረንሳይ የመከላከያ ሚኒስትር ዣን ኢቭስ ሎድራያን ዛሬ ሐሙስ በሰጡት ቃል ወታደሮቹ በመካከለኛ አፍሪካ ሪፐብሊክ ጸጥታ በማስጠበቅ ይረዳሉ ብለዋል። ፈረንሳውያኑና ስድስት ሺህ የአፍሪካ ወታደሮች ብጥብጡን ለማስቆም ሲታገሉ ቆይተዋል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት 12000 ወታደሮች ያሉት ሰላም አስከባሪ ኃይል እንዲመደብ የፈቀደ ሲሆን የሚገባው የፊታችን መስከረም ነው ተብሏል። የመካከለኛው አፍሪካ ሪፐብሊክ ጊዜያዊ ፕሬዚደንት ካትሪን ሳምባ ፓንዛ መስከረም መሆኑ ዘገየ፣ ሰራዊቱ ከመግባቱ በፊት የታጠቁ ቡድኖች አጋጣሚውን ሊጠቀሙበት ይችሉ ይሆናል ሲሉ ስጋታቸውን ገልጸዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ምርጫውን አዘግዩ ብለው ተማጽኖ ቢያቀርቡም በምስራቅ ዩክሬን የሚንቀሳቀሱት አፍቃሪ ሩሲያ አማጽያን ነጻ ሪፑብሊኮች የሚሏቸውን ለመመስረት ውሳኔ ህዝቡን በእቅዳቸው መሰረት እናካሂዳለን ብለዋል። የዶኔትስክ እና የሉሃንስክ ተገንጣዮች ተጠሪዎች ውሳኔ ህዝቡ በወጣ ውቅድ መሰረት የፊታችን እሁድ ነው የምናካሂደው ብለዋል። ተገንጣዮቹ በመላዋ ምስራቅ ዩክሬን ውሳኔ ህዝብ እንዲደረግ ግን ማደራጀት ይችሉ እንደሆነ ግልጽ አይደለም። በቅርቡ በተደረገ የህዝብ አስተያየት ግምገማ ሰባ ከመቶ የክልሉ ህዝብ በዩክሬን አካልነት መቆየትን እንደሚመርጥ ታውቋል። ሰሞኑን በየመን በምዕራባውያን ጥቅሞች ላይ በደረሱ ጥቃቶች ምክንያት በዚያ ያለው የዩናይትድ ስቴትስ ኤምባሲ ለህዝብ ዝግ እንደሚሆን የውጭ ጉዳይ መስሪያ ቤቱ አስታወቀ። በየመን ዋና ከተማ ሰነአ ባለው የዩናይትድ ስቴትስ ኤምባሲ ላይ ጥቃት ለማድረስ የተለየ ዛቻ ብሎ የገለጸው ስጋት ግን የለም። ኤምባሲው የሚዘጋው በጊዜያዊነት ብቻ ነው ተብሎ የሚጠበቅ ሲሆን የሚመለከተውም የቪዛ ማመልከቻና የመሳሰሉ አገልግሎቶችን ብቻ እንደሚሆን ተገልጧል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄን ሳኪ የጸጥታው ሁኔታ ደህና መሆኑ እንደተረጋገጠ ኤምባሲው ለህዝብ እንደሚከፈት ገልጸዋል። በመጨረሻም በሶሪያዋ ታሪካዊና ጥንታዊ ከተማ አሌፖ በሚገኝ አንድ ሆቴል ላይ የደረሰ ፍንዳታ ሆቴሉን አፈራርሶታል። የተቃውሞ እንቅስቃሴ መሪዎችና የመንግስቱ የዜና አውታሮች እንዳሉት አንድ መቶ ሀምሳ ዓመታት እድሜ ያለውን ካርልተን ሆቴል ያወደመውን ፍንዳታ ያደረሱ ሽምቅ ተዋጊዎች ናቸው ብለዋል። ራሱን እስላማዊ ግንባር ብሎ የሚጠራ አንድ ቡድን ለጥቃቱ ኃላፊነቱን መውሰዱንም አሶሽየትድ ፕሬስ ዘግቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አሜሪካ ባህላችንን ከውስጥ ወደ ውጭ የምንቀይርበትን መንገድ እየተነጋገርን እየተወያየን ምሁራንም እርስ በርሳቸው እየተራረሙ ባህሉ ካልዳበረ በስተቀር የጨመርነው ያሻሻልነው ነገር የለም እና ይሄን ይሄን ሳናሻሽል ያለፈውን እንተቻለን። በእንዲያን ምስስክል ውስጥ ገንቢና ጠቃሚ ለውጥ እናመጣለን የሚለው ነገር ያሳስበሃል። በሁለተኛው የዝግጅታችን አጋማሽ ከሚቀርቡ ዝግጅቶች መካከል የአንዱን ቀንጥበን ነው ያሰማናችሁ። ካልቸር ቼንጅ ኢን ኢትዮጵያ የባህል ለውጥ በኢትዮጵያ የተባለውና ባለፉት ከአርባ በላይ አመታት በኢትዮጵያ የታዩ የባህል ለውጦችን በሚዳስስ መጽሐፋቸው ያለፉትን ሶስት የኢትዮጵያ አስተዳደሮች የፖለቲካ ባህል አስመልክቶ እንግዳችን ከተናገሩት የተወሰደ ነው። በባህልና ማህበረሰብ ፕሮግራም ጠብቋቸው። ከአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ አጭር ሞገድ እየተላለፈላችሁ ያላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን አድማጮች አሁን ወደ መጽሔት ዝርዝር ዘገባዎች እናልፋለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል። በዛሬ አብይ ርዕስነት በርከት ያሉ ዘገባዎችን ይዘናል። ወደዚያው ነለፍ የደቡብ ሱዳን አማጽያን መሪና የቀድሞ ምክትል ፕሬዚደንት ሪያክ ማሻር ከሀገሪቱ ፕሬዚደንት ሳልቫኪር ጋር ለሚያደርጉት የፊት ለፊት ውይይት አሁን ማምሻውን አዲስ አበባ ይገባሉ ተብሏል። ይህ የፊት ለፊት ግጭቱ ከተቀሰቀሰ ከአራት ወራት ወዲህ የመጀመሪያው ይሆናል ተብሏል። የሪያክ ማሻርና የሳልቫኪር ንግግር፣ በነገራችን ላይ ሚስተር ሪያክ ማሻር አዲስ አበባ ገብተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የኢትዮጵያ የውጭ ጉዳይ ሚኒስቴር ምንጮች ለቪኦኤ እንዳረጋገጡት የደቡብ ሱዳን አማጽያን መሪ የሆኑት የቀድሞ ምክትል ፕሬዚዳንት ሪክ ማሻር አሁን ማምሻውን አዲስ አበባ ገብተዋል። ዶክተር ማሻር ወደ አዲስ አበባ የመጡት ከሀገሪቱ ፕሬዚዳንት ሳልቫኪር ጋር በነገው ለት በሚካሄደው የመጀመሪያው የፊት ለፊት ውይይት ላይ ለመሳተፍ ነው። ፕሬዚዳንት ሳልቫኪር ማያርዲት ደግሞ በነገው ለት አዲስ አበባ እንደሚገቡ እነዚሁ ምንጮች አረጋግጠዋል። የደቡብ ሱዳን ብጥብጥ የተነሳው የሀገሪቱ ፕሬዝዳንት ሳልቫኪር ማያርዲት የዛሬ ተቀናቃኛቸውንና ያኔ ምክትላቸው የነበሩትን ሪክ ማሻርን ከአራት ወራት በፊት ከስልጣን ሲያስወግዱ ነው። ከዚያ በኋላ ፊት ለፊት ሲገናኙ የመጀመሪያቸው ይሆናል። የፊት ለፊት ውይይቱን በቅድሚያ ያመቻቹት ደግሞ ይህንኑ የደቡብ ሱዳን ጉዳይ ዋነኛ አጀንዳ አድርገው በአዲስ አበባና በጁባ ቆይታ ያደረጉት የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ ናቸው። ውጭ ጉዳይ ሚኒስትሩ በአዲስ አበባ ባደረጉት የፖሊሲ ንግግርም ይህንኑ ጥረታቸውን ጠቅሰው ነበር። በሁለቱም ተፋላሚ ወገኖች በኩል ሆን ተብሎ የሚፈጸሙ ግድያዎች ጉዳይ በእጅጉ እንደሚያሳስበኝ ለፕሬዚደንት ኪር ገልጬላቸዋለሁ የሽግግር መንግሥት ለመመስረት የሚያስችል ድርድር ለመጀመር ቃል ገብተውልኛል። ሀገሪቱን ከውድቀት የሚመልስ ይህንን ለማድረግ ስላሳዩት ፈቃደኝነት ደግሞ እንኳን ደስ ያለው ትላቸዋለሁ። ዓለም እንደሚያደርገው ሁሉ ሀገሪቱን ከውድቀት የማንሳቱን ሂደት ሲመሩ ለማየት ተስፋ አደርጋለሁ። የአማጽያኑን ወገን እየመሩ ለሚገኙት የቀድሞው ምክትል ፕሬዝዳንት ሪክ ማሻር ተመሳሳይ መልእክት ማስተላለፋቸውን ጆን ኬሪ ተናግረዋል። ለቀድሞው ምክትል ፕሬዚደንት ሪክ ማቻርም ስልክ በመደወል ተመሳሳይ ነገር እንዲያደርጉ አሳስቢያለሁ በቅርቡ ወደ አዲስ አበባ እንዲመጡና በቀጥታ ድርድሩ እንዲሳተፉ ደቡብ ሱዳንን ወደሚገባት ቀጣይ መንገድ ለመውሰድ የሁለቱ መሪዎች ውይይት በልኡካን ቡድኖቻቸው አማካኝነት ሲካሄድ ከቆየው ድርድር ጋር እንዴት እንደሚቀናጅ አልተገለጸም። ኢጋድ ባወጣው መግለጫ ግን የመሪዎቹ የፊት ለፊት ውይይት በሀገሪቱ ያለውን ብጥብጥና ግድያ ለማስቆም እንደሚያግዝ ገልጿል። አሳታፊና ዘለቄታዊ የፖለቲካ መፍትሄ ለማምጣት በአዲስ አበባ እየተደረገ ላለው ድርድርም አንቀሳቃሽ ሆኖ ያገለግላል ብሏል። በነገ እለት በሳልቫኪር ማያርዲትና በሪክ ማሻር መካከል የሚካሄደውን የፊት ለፊት ውይይት የሚመሩት የወቅቱ የኢጋድ ሊቀመንበር የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደስታ ላይ መሆናቸው ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት ደቡብ ሱዳን ውስጥ በመዋጋት ላይ ያሉት ሁለቱም ወገኖች በሲቪሎች ላይ አስከፊ ጭካኔ ፈጽመዋል ብሏል። ጥቃቱ ዘር ተኮር ሲሆን በሰብዕና ላይ የተፈጸመ ወንጀል ደረጃ ላይ የደረሰ ነው ሲልም አምነስቲ አስገንዝበዋል። የአሜሪካ ድምጽ ራዲዮ ዘጋቢ ጆዱ ካፖ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች። የሰብአዊ መብት ድርጅት በደቡብ ሱዳን ስለሚፈጸሙ በደል ያካሄደውን ጥናት ዘገባ ይፋ አድርጓል። የድርጅቱ የአፍሪካ ክፍል ምክትል ሥራ አስኪያጅ ሚሼል ካጋሪ ሆን ብሎ ሲቪሎችን ማጥቃት የጦርነት ወንጀል ነው ይላሉ። በሄንበት ሁሉ ያየነው ነገር ቢኖር በመንግስትም ሆነ በአማጽያኑ ቁጥጥር ስር ባሉት ቦታዎች ሲቪሎች ኢላማ እንደሚደረጉ ነው ይገደላሉ ሰዎች እንደሚጠለፉና ጾታዊ ጥቃት እንደሚፈጸምባቸው የሚያሳይ ማስረጃ አግኝተናል። ነፍሰ ጡር ሴቶችና ትንንሽ ልጃገረዶች ሳይቀሩ በግዴታ ይደፈራሉ። ይህ ራሱ ተጨማሪ ወንጀል ነው። ውጊያውን ትተው መሳሪያቸውን ያወረዱ ወታደሮች እንደሚገደሉ የሚያሳይ ማስረጃ እንዳለ ከጋሪ ጠቁመዋል። መጠጊያዎች በሚባሉት ቦታዎች ሳይቀር ደህንነት የሚጠበቅበት ሁኔታ እንደሌለ ከጋሪ ገልጸዋል። ሰዎች የትም ቢሆን ለሚደረግላቸው ጥበቃ ቦታ እንደማይሰጥ ለመረዳት ችለናል። በሆስፒታሎች፣ በአብያተ ክርስቲያን፣ በተባበሩት መንግሥታት ድርጅት የደቡብ ሱዳን ተልዕኮ ግቢ ውስጥ የተጠለሉትን ሳይቀር ሲቪሎችን ኢላማ በማድረግ ይገድላሉ። ይህ ተግባር ታዲያ የጦርነት ወንጀል ነው። ውጊያው ባለፈው ታኅሳስ ወር ሲጀመር፣ በርካታ ታዛቢዎች፣ መንግስታዊ ያልሆኑ ድርጅቶች ኃላፊዎችና ዓለም አቀፍ መሪዎች ዘር ተኮር ግጭት ነው ከማለት ተቆጥበው ነበር። ሆኖም ሁኔታው እንደተለወጠ ካጋሪ አስገንዝበዋል። የደቡብ ሱዳን የሰብዓዊ መብት ኮሚሽን ራሱ ቀደም ሲል የግጭቱን የዘር ይዘት ችላ ሊባል አይችልም ማለቱ አልቀረም። በቦታው ሄደን ባየነው መሰረት ለግድያ ዋናው ምክንያት የሚሆነው ዘር እንደሚመስል ተረድተናል። ስለሆነም ሰዎቹ የሚገደሉት ኑዌር፣ ዲንቃ ወይም ሺሉክ በመሆናቸው ብቻ ነው። የፖለቲካው እምነት ሁለተኛ ደረጃነትን ይዟል። ግጭቱ ባለፈው ታኅሳስ ወር ሲጀመር ግን እንደዛ አልነበረም። ሲቪሎች ከፍተኛ ፍርሃትና ጭንቀት ላይ እንደሚገኙ አምነስቲ ኢንተርናሽናል ያወጣው ዘገባ ጠቁሟል። አንድ ሲቪል ሰው ስለ ሁኔታው ሲነግረን ደቡብ ሱዳን ሙሉ በሙሉ ወድማለች፣ የቀረ ነገር የለም ብሏል። የነበራቸው ንብረት ሁሉ ወድሟል። ይህ ራሱ ሌላው የጦርነት ወንጀል ነው። ሆን ተብሎ ዘረፋ ሲካሄድ መንደሮችም ሲደመሰሱ ቆይተዋል። የዘረፋ ተግባሩም እጅግ የተስፋፋ ነው። ከጋሪ እንደሚሉት በተባበሩት መንግሥታት ድርጅት ቅጥር ግቢዎች ውስጥ የተጠለሉት ከመኖሪያቸው ከተፈናቀሉት ደቡብ ሱዳናውያን ጥቂቶቹ ናቸው። ከዛ ቢወጡ ለጥቃትና ለኅብረት የወሲብ ጥቃት ይጋለጣሉ። በደቡብ ሱዳን ያለው የተባበሩት መንግሥታት ድርጅት ተልእኮ ከግቢው ውጭ ያሉትን ሲቪሎች የመጠበቅ ብቃት የለውም ይላሉ ካጋሪ። በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልእኮ ሲቪሎችን በመጠበቅ ተግባር ላይ ለማትኮር እንዲችል ማንዴቱ ወይም ውክልናው እንዲለወጥ እንፈልጋለን። ተልእኮው ሲቪሎችን የመጠበቅ ብቃት እንዲኖረው ሲባል ባለፈው ታህሳስ ወር ያለፈው የመንግስታቱ ድርጅት ውሳኔ ተግባራዊ እንዲሆን እንፈልጋለን። በደቡብ ሱዳን ከመኖሪያቸው ከተፈናቀሉት በብዙ መቶ ሺዎች የሚቆጠሩ ሰዎች በገጠሮች ናቸው ያሉት። እህል መዝራት አልቻሉም። አሁን ለመዝራት ካልቻሉ ደግሞ ምግብ አያገኙም ማለት ነው። እስከዚህ ወር ማብቂያ ባለው ጊዜ ውስጥ ለመዝራት ካልቻሉ ደግሞ ረሀብ ሊከተል ይችላል። አሁን የዝናብ ወራት በመሆኑ መንገዶች ስለሚበላሹ ካሚዮኖች እርዳታ ለሚያስፈልጋቸው ለማድረስ አይችሉም። የአምነስቲ ኢንተርናሽናል የአፍሪቃ ክፍል ምክትል ስራ አስኪያጇ የአፍሪቃ ህብረትና የተባበሩት መንግስታት ድርጅት በጦርነት ወንጀልነት ሊፈረጁ የሚችሉ ጉዳዮችን መመርመርና መመዝገብ እንዳለባቸው አስገንዝበዋል። ሆኖም ማስረጃዎቹ እየጠፉ ሊሆን እንደሚችሉም ገልጸዋል። በዝናቡ ምክንያት ማስረጃዎች ሊጠፉ ይችላሉ የሚል ስጋት አለን። የጅምላ ግድያ በተፈጸሙባቸው ቦታዎች አስከሬኖቹ በመቀበራቸው ማስረጃው እየጠፋ ነው። ለተፈጸሙት ወንጀሎች ተጠያቂነት እንዲኖር የምርመራው ጉዳይ እንዲፋጠን እንፈልጋለን። በውጊያው የሚሳተፉት ክፍሎች ሁሉ ዓለም አቀፍ የሰብአዊ መብትንና የሰብአዊ ህግን መጣስ አሁንኑ ማቆም አለባቸው። ሰብአዊ ረድኤት ለሚያስፈልጋቸው ሰዎች ሙሉ ተደራሽነት መኖር አለበት ሲል አምነስቲ ኢንተርናሽናል ጥሪ አድርገዋል። በቀጣዩ ዘገባችን ደግሞ የኤርትራ ፕሬዚደንት ኢሳያስ አፈወርቂ የሶስት ቀናት የስራ ጉብኝት ለማድረግ ዛሬ ወደ ሱዳን ማምራታቸው ታውቋል። ፕሬዚዳንት ኢሳያስ በሱዳን ጉብኝታቸው በምጣኔ ሀብትና ሌሎች የአካባቢ ትብብሮች ዙሪያ ከሱዳኑ አቻቸው ኦመር አልበሽር ጋር ይወያያሉ። በተያያዘ ዜና ደግሞ የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዋች የሱዳን መንግስት ሰላሳ ኤርትራውያን ስደተኞችን ያለ ፈቃዳቸው ወደ ሀገራቸው መመለሱን ተቃውሟል። ሄኖክ ሰማግዜር ዝርዝር ዘገባ ይዟል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዛሬው ዕለት ወደ ካርቱም ማምራታቸውን የኤርትራ ቴሌቪዥን ዘግቧል። የሦስት ቀናት የሥራ ጉብኝት እንደሚያደርጉ የሚጠበቁት ፕሬዝዳንት ኢሳያስ ከሱዳኑ አቻቸው ኦማር አልበሽር ጋር በመገናኘት በአካባቢ አስተዳደርና ምጣኔ ሀብት ትስስር ዙሪያ ውይይት ያደርጋሉ። የተለያዩ የምጣኔ ሀብት ተቋማትንም ይጎበኛሉ ተብሎ ይጠበቃል። ፕሬዚዳንት ኢሳያስ ወደ አስመራ ባመሩበት ዕለት መግለጫ ያወጣው የሰብአዊ መብት ተሟጋች ድርጅቱ ሁመን ራይትስ ዋች የሱዳን መንግስት 30 ኤርትራውያን ስደተኞችን ያለፈቃዳቸው ወደ ኤርትራ ጠርፎ መላኩን አውግዞ ሁኔታው እንዲቆም ጠይቋል። ወደ ኤርትራ ተላልፈው ከተሰጡት መካከል ስድስቱ በተባበሩት መንግስታት ድርጅት ሕጋዊ የስደተኝነት ማረጋገጫ የተሰጣቸው ናቸው ብሏል። ድርጅቱ የሂዩማን ራይትስ ዎች መረጃ አጠናቃሪ ቢል ፍሬልክ የስደተኞቹ ደህንነት ድርጅታቸውን እንደሚያሳስበው ገልጸዋል። ከዚህ ቀደም ያለፈቃዳቸው ወደ ኤርትራ የተመለሱ ሰዎች የደረሰባቸውን ሁኔታ ስለምናውቅ ስደተኞቹ የፖለቲካ ጥገኝነት የመጠየቅ መብታቸው ሊጠበቅ በተገባ ነበር። ይህን እድል ሳያገኙ ነው ወደ አገራቸው የተመለሱት። ወደ ኤርትራ የተመለሱት ሰላሳ ስደተኞች በሱዳን በኩል ወደ ሊቢያ ሲያቀኑ በሱዳን የድንበር ጠባቂ ወታደሮች በየካቲት ወር በቁጥጥር ስር የዋሉ ናቸው። የሱዳን ባለሥልጣናት ወደ ስድስት መቶ የሚጠጉ ኢትዮጵያውያን፣ ኤርትራውያንና ሶማሊያውያንን መያዛቸውን በዶንጎላ ከተማ በሚገኝ ፍርድ ቤት ወደ ሀገራቸው እንዲመለሱ መታዘዙንም ሁማን ራይትስ ዎች ያነጋገራቸው የአይን ምስክሮች እንደገለጹለት አትቷል። እነዚህ ሰዎች ወደ ሀገራቸው ተገደው እንዳይመለሱም ሁማን ራይትስ ዋች ጥሪ አቅርበዋል። በተያያዘ ዜና በሚያዝያ ወር ብቻ ከአንድ ሺህ በላይ ኤርትራውያን ወደ ሆላንድ የገቡ ሲሆን ስደተኞቹ ፖለቲካዊ ጥገኝነት መጠየቃቸው ግርምትና ድንጋጤ እንደፈጠረ ተገለጸ። የሚመለከታቸው መንግስታዊ ባለስልጣናት ችግሩን አስመልክተው ወደ ሀገሪቱ ፓርላማ ደብዳቤ ለመጻፍ እንደተገደዱም ቪኦኤ ያነጋገራቸው ምንጮች አስታውቀዋል። በኔዘርላንድስ የመገናኛ ብዙሀን ውስጥ የሚሠራ አቶ ኤፍሬም ዮሐንስ የኤርትራውያን ጥገኝነት ጥያቄዎች ጉዳይ አነጋጋሪ እንደሆነ ገልጸዋል። ጌና ስጋብዛ መዓልቲ እዚኣ ክቅጽል እውን የዛርብ ኣሎ ምክንያቱ ኣብ ዝሓለፈ ወርሒ ሚያዝያ ሁኔታው እስከ ዛሬዋ ቀን አነጋጋሪ ሆኖ ቆይቷል። የሚቀጥልም ይመስላል። ምክንያቱም ከአንድ ሺህ በላይ ኤርትራውያን ወደ ሆላንድ ገብተዋል። ለሆላንድ ባለሥልጣናት በጣም አነጋጋሪ የሆነ ጉዳይ ነው። ምክንያቱም እንዴት ተደርጎ ነው በአንድ ወር ብቻ ከአንድ ሺህ በላይ ኤርትራውያን ሊገቡ የቻሉት ብለውም ይጠይቃሉ። በተመሳሳይ ባለፈው ዓመት በሆላንድ የፖለቲካ ጥገኝነት የጠየቁ ኤርትራውያን ቁጥር 986 እንደነበረ አቶ ሀፍቶም ለቪኦኤ ገልጿል። የአፍሪካ ድምጽ ራዲዮ መጽሔት ነው እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ ዘገባዎች ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። የአባይ ውሃ ለግብፅ የመኖርና ያለመኖር ጉዳይ ነው ሲሉ የግብፅ ፕሬዝደንታዊ እጩና የቀድሞ የጦር ኃይሎቿ አዛዥ አብደልፋታ ኤልሲሲ ተናግረው ከኢትዮጵያ ጋር ግን በመግባባት መስራት እንደሚያስፈልግ በሁለት የቴሌቪዥን ጣቢያዎች በቀጥታ በተላለፈ ቃለ ምልልሳቸው ገልጸዋል። አንድ የኢትዮጵያ ባለስልጣን ደግሞ የኤልሲሲ ንግግር ከቀድሞዎቹ መሪዎች የተለየ ሆኖ እንዳላገኙት ገልጸው ይሁን እንጂ ፕሬዝደንት ሆነው ከተመረጡና ያሉትን በተግባር ከፈጸሙ ኤልሲሲ ማለት ነው፣ ከግማሽ መንገድ በላይ ሄደን እንቀበላቸዋለን ሲሉ ለቪኦኤ ማምሻውን አመልክተዋል። ሶሎሞን አባት ይዞታል ዜናውን። የግብፅ ፕሬዚደንታዊ እጩ የቀድሞ ጦር ኃይሎቿ ጠቅላይ አዛዥ አብዶልፋታህ ኤልሲሲ መጪው የግብፅ ፕሬዚደንት ሳይሆኑ አይቀሩም እየተባለ ነው በሰፊው ይወራል። እጩ ፕሬዚደንት ኤልሲሲ ለፕሬዝደንትነት እንደሚወዳደሩ በይፋ ካሳወቁ ወዲህ የመጀመሪያውን የቴሌቪዥን ቃለ ምልልስ የከትናንት በስቲያው ሰኞ አድርገዋል። ኤልሲሲ ሲቢሲ ከሚባለው የግል ቴሌቪዥን ጣቢያና በተመሳሳይ ጊዜ ኦን ቲቪ በሚባል ሌላ ጣቢያ በተሰራጨው በዚህ ረጅም ቃለምልልሳቸው ውስጥ የመጪ ፖሊሲያቸውን ንድፍ የሚመስሉ ሐሳቦችን ነው ያንጸባረቁት። ከጉዳዮቹ መካከል ታዲያ የአባይ ወንዝ የህዳሴ ግድብና ከኢትዮጵያ ጋር ያሉ ግንኙነቶች ጉዳዮችም ተነስተዋል። ኤልሲሲ በጥቅሉ ሲናገሩ የግብፅ መሪዎች እስከዛሬ ይዘውት የመጡ አካሄዶችን የሚነቅፉ ወይም የሚወቅሱ ነው የሚመስሉት። ከአፍሪካ ወንድሞቻችን ጋር እኮ ተራርቀናል፣ ለኢትዮጵያ እኮ የሚገባትን ትኩረት አልሰጠንም ወይም ጥረት አላደረግንም ሲሉ ተደምጠዋል። በዚህ በአረብኛ በተካሄደ ቃለ ምልልስ እጩ ፕሬዚደንት አብዱልፋታህ ኤልሲሲ በአጽንኦት የተናገሩት የአባይ ውሃ ጉዳይ ለግብጽ የመኖርና ያለመኖር መሆኑን ነው። في تفتيش حرب الفرقة التاسعة في دهشور በእንዲህ አይነት ቁልፍ ጉዳይ ላይ ንግግሮች መኖር አለባቸው የሚል አቋማቸውን አሰምተዋል፣ በዚሁ የቴሌቪዥን ጣቢያው ቃለ ምልልሳቸው ላይ። ይህ ደግሞ አጥብቆ መያዝ ያለበት ቀድሞ ነበር ብለዋል እጩ ፕሬዚደንቱ። የኢትዮጵያን ጥቅምና ፍላጎቶች ማዳመጥ ይገባናል። ውሃው ለእኛ አስፈላጊ የሆነውን ያህል ልማት ለኢትዮጵያም አስፈላጊዋ እንደሆነ ለኢትዮጵያውያኑ ልንረዳላቸው እንፈልጋለን። እነርሱም ታዲያ ውሃ ለእኛ የሕይወትና የመኖር ወይም ያለመኖር ጉዳይ መሆኑን ሊረዱልን ይገባል ብለዋል። ምናልባት ካልተረዱ ለወትስ ምን ያደርጋሉ? ተከታዩ የጋዜጠኛው ጥያቄ ነበር። ነገሮች እንዲህ አይሄዱም እኮ። ይልቅ እኛ እዚህ የምንቆሰቁሳቸውና መገናኛ ብዙሃኑን ጨምሮ የምንሰነዝራቸው ቃላት ኢትዮጵያውያኑን፣ ሊያስቀይሙ ሊያሻክሩ ይችላሉ። ይሰሙናል፣ ይከታተሉናል። እና ለምን እንዲህ እናደርጋለን ብለዋል። ሚስተር ኤልሲሲ በዚሁ ቃለ ምልልሳቸው ወቅት ኢትዮጵያን እኮ ችላ ብለናት ኖረናል። ደግሞም ኢትዮጵያና ናይልን ብቻ ሳይሆን ከሌሎች አፍሪቃውያን ወንድሞቻችን ጋርም ለመቀራረብ የረባ ጥረት አላደረግንም ብለዋል። ስለዚሁ ጉዳይ መልስ እንዲሰጡ የጠየቅኳቸው የኢትዮጵያ ውሃ መስኖና ኢነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር አቶ ፈቅ አህመድ ነጋሽ የኤልሲሲ ንግግር የተለመደ አይነት ነው ካሉ በኋላ ከመጡ ግን በጸጋ እንቀበላቸዋለን ብለዋል። እንግዲህ አሁን ይሄ ምንም ነገር በጥንቃቄ ማየት የሚያስፈልጉ ጉዳዮች አሉ። ከንግግራቸው ውስጥ በበጎ መልኩ በአዎንታዊ መልኩ የሚወሰዱ አባባሎች አሉ። ይህንን ሁኔታ እኛ በጥንቃቄ ነው የምናየው። አዲስ አይደለም። የመጀመሪያዊ ሽግግር መንግስት ወደ ስልጣን ሲመጣ የጀኔራል ታንታዊ ማለት ነው ተመሳሳይ ንግግር ያደረጉት። በመቀጠልም ፕሬዚደንት መሀመድ ሙርሲም ወደ ስልጣን የመጡ ጊዜ ተመሳሳይ ንግግር አድርገዋል። በተግባር ግን ያየ ነው ሌላ ስለነበረ ይህንን ሁኔታ እኛ በጥንቃቄ ነው የምናየው ያልኩትም ለዛ ነው። እንግዲህ የውሃውን ጉዳይ በተመለከተ የውሃ ጉዳይ የመሞትና የመኖር ጥያቄ ነው የምለው ለግብጽ ብቻ አይደለም፣ ለኢትዮጵያም በተመሳሳይ ሁኔታ የውሃ ጉዳይ የመኖር እና ያለ መኖር ጥያቄ ነው ብሎ መውሰድ ይቻላል። ፊልድ ማርሻል አልሲሲ የግብጽ ፕሬዝደንት ሆነው አሁን የያዙትን አቋም የሚቀጥሉበት ከሆነ ኢትዮጵያ እጇን ዘርግታ ከግማሽ መንገድ በላይ ሄዳ የምትቀበለው ጉዳይ ነው። በኢትዮጵያ ውሃ መስኖና ኤነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር አቶ ፈቅ አህመድ ነጋሽ ናቸው ኤልሲሲ በቴሌቪዥን ጣቢያው ለተናገሩት መግለጫ ቃለ ምልልስ መልስ ሲሰጡ የሰማችኋቸው። ከአቶ ፈቅ አህመድ ጋር ያደረግነውን ቃለ ምልልስ ሙሉ ቃል ከዌብሳይታችን ደብሊው ደብሊው ደብሊው ዶት ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ላይ ማግኘት ትችላላችሁ። አድማጮች ዝግጅታችን ይቀጥላል። አንድ ሌላ ዘገባ አለን። ናይጄሪያ ውስጥ ቦኮ ሃራም በሚባለው ጽንፈኛ ቡድን የተጠለፉ ወደ 300 የሚጠጉ ልጃገረዶችን ለመፈለግ ለሚደረገው ዓለም አቀፍ ጥረት ድጋፍ ለመስጠት የዩናይትድ ስቴትስ ቀዳሚ እመቤት ሚሼል ኦባማ ሃሽታግ ብሪንግ ባክ አር ገርልስ ልጆቻችንን መልሱ የሚል መልእክት ይዘው የተነሱትን ፎቶግራፍ ትናንት በትዊተር ለቀዋል። የናይጄሪያ ሴቶች የሴቶች መብቶች ጉዳይ ነው ብለው በሚያምኑት በዚህ እንቅስቃሴ ውስጥ ሚስ ኦባማ ያደረጉትና ከጎናቸውም መቆማቸው ልባቸውን የነካው መሆኑን እየገለጹ ነው። አንዳንድ የጸጥታ ተንታኞች ደግሞ የዩናይትድ ስቴትስ በጉዳዩ ውስጥ መግባት ከሚኖረው ፋይዳ ይልቅ ጉዳቱ ሊያይል ይችላል የሚል ስጋት እያሰሙ መሆኑን ዘጋቢያችን ሂደር መርዶክ ከአቡጃ ያስተላለፈችው ዘገባ ጠቁሟል። አቡጃ ውስጥ እጅግ በተጨናነቀ መግለጫ መስጫ ክፍል ውስጥ ናይጄሪያዊቱ ጋዜጠኛና እናትም ነች። አንድ ስልኳን ከፍ አድርጋ ይዛ ታቃስታለች። አሊ ይሏታል። አዲሱ ስልኳ ላይ የሚሼል ኦባማ ፎቶግራፍ አለ። ሃሽታግ ብሪንግ አር ገርልስ ባክ፣ ይቅርታ ሃሽታግ ብሪንግ ባክ አር ገርልስ የሚለውን መልእክት የያዘ ፎቶግራፍ ነው። በጣም ድንቅ ነገር ነው። መቼስ ሚሼል ዋይት ሃውስ ላይ ቆመው ይህንን ማድረጋቸው መንፈስን የሚንጥ ነገር ነው። ሺሆችን በአምስት ዓመታት ውስጥ የገደለው ቦኮ ሐራም የዛሬ አራት ሳምንት አካባቢ እነዚያን ሕፃናት መጥለፉ ናይጄሪያን በእጅጉ አስደንግጧል፣ ዓለምንም እያስጨነቀ ይገኛል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ የሚተላለፍላችሁ መደበኛ ስርጭት ነው። በኢንተርኔት ደብልዩ ደብልዩ ደብልዩ ዳት ቪኦኤ ኒውስ ኮም አምሃሪክ ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ ተነጋገሩ። በእጅ ስልካችሁ ቪኦኤ ሆን ኤምኦቢ ኤምኦቢአይ እንዲሁም ናይል ሳትላይም ታገኙናላችሁ። ፕሮግራሙን እየመራልን ያለው ንጉሱ ታምሬ ነው። አስተናጋጆቻችሁ ቆንጂት ታዬና እኔም ሰሎሞን አባተነን። ሚሻ ዱቢንስኪ የቴክኒክ መሳሪያዎች ላይ ተቀምጧል። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሰላም ቤዮች ሰላምና ጤና ተመኝቼላችሁ፣ ወደ አስተያየት ይልቋል። ኦፌኮ መንግስት ሊያጋጨን እየሞከረ ነው ብሏል። የሚኒሊክንም ሐውልት ማውልት አፍርሶ ብለዋቸው ይሆን? ሆርሲ ዶሮ ማታ ነው እና ይህን ለህዝብ ፍርድ በመተው ወደ ሀሙስ ዘገባችሁ ወደ ጆን ኬሪ ጋዜጣዊ መግለጫ ሊሄድ እርሳቸው እንዳሉት በኢኮኖሚ ሀገሪቱ ያስመዘገበችውን እድገት ወጣ ብለው መመልከት እንደሚችሉ ጠቁመዋቸዋል። እንደ ዘገባያችሁ ገለጻ እዛ አለ ሰበሰቡት ጋዜጠኞች። ጋዜጠኞቹ ግን የጠየቁት ጥያቄ ስለ ዘጠኙ ብሎገሮች ብቻ ከሆነ ጆን ኬሪም ሳይታዘቧቸው አይቀሩ። ምክንያቱም ጆን ኬሪ የሄዱበት ጉዳይ ለዛ አይደለምና። ሌላው ግን በአምቦና በአዳማ እንዲሁም በጉደር ብጥብጦች እንዳሉና ሰዎችም እየሞቱ እንደሆነና በኦፊኮም በኩል በሚደረጉ ቅስቀሳዎችም ይሁን በመንግስት ጠንካራ ምላሽ ያላቸውን አስተያየት አለመጠየቃቸው አስገርሞኛል። አንገብጋቢ የዜጎች ሞት ነው ወይስ ኢትዮጵያ እንደ አሸን ባፈራቻቸው ብሎገሮች ይስር ከተጠየቀ ማለት ነው እንጂ፣ እንደ እኔ ለሁለቱም መፍትሄ ጆን ኬሪ መስጠት አይችሉም። ምክንያቱም ኢትዮጵያ ሉዓላዊ ሀገር ነችና። ሌላው ግን ባይጠየቁም የኢትዮጵያን ልማትና እድገት በአገሪቱና በዓለም ካሉት ስምንት ፈጣን እድገት እያስመዘገቡ ካሉ ሀገሮች ውስጥ አንዷ መሆኗን መግለጻቸው በጣም አስደስቶኛል። ከዛ ቀድሞ በሄኖክ የተጠየቀው የአንድነት ፓርቲ አዲስ አበባ ምክትል ሊቀመንበርና የፍኖተ ነጻነት ጋዜጠኛ ዳዊት ግን ገዢው ፓርቲ ሌት ተቀን እንደሚያወራው አስራ አንድ ፐርሰንት የኢኮኖሚ እድገት ግን ለሱ አልታየውም፣ ለጆን ኬሪ ሲታያቸው። ለሚዛናዊ ዘገባችሁ ግን ልትመሰገኑ ይገባል። በሀቁ አሸናፊ ከአሜሪካ ጤና ይስጥልኝ። የቮይስ ኦፍ አሜሪካ የአዲስ አበባ ዘጋቢያችሁ ኦሮሞ አሁን ያለውን ንቅናቄ ምንድነው ችግራችሁ ብሎ ሲጠይቃቸው እኔ ኦሮምኛ በጣም እሰማለሁ፣ እናገራለሁ፣ ሲጠይቃቸው የነፍጠኞች ሐውልት ይፍረስ፣ አንዳንድ ነገር ይደረግ፣ ነፍጠኛ ምናምን ምናምን የሚል ነገር ብለዋል። ያ አደለም ጥያቄ፣ ይሄ ካድሬዎች ሆን ብለው የሚያዘጋጁት ነው። ጥያቄያቸው የኦሮሞ መብት ይከበር፣ የኦሮሞ መሬት እየተነጠቀ ይሰጥ፣ ይሄ ነው ጥያቄ እንጂ የሐውልት ይፍረስ የምናምን አደለም። አስተያየት የሰጣችሁንን እናመሰግናለን። ተዘዋዋሪው የስልክ መስመራችን 202205 9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት ማኖር ትችላላችሁ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። ከአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ 3 ሰዓት ከ35 ደቂቃ ሆነ። ዋሽንግተን አዲስ አበባ ላይ ዋሽንግተን ዲሲ ላይ ደግሞ ከቀኑ 8 ሰዓት ከ35 ደቂቃ ነው። እለቱ ሐሙስ። የሰዓቱን ዋና ዋና ዜናዎች እናስደምጣችሁ። የግብፁ ፕሬዚደንታዊ እጩ የቀድሞ የጦር ኃይሎች አዛዥ አብደል ፋታ ኤልሲሲ የህዳሴ ግድብ ግንባታን ጉዳይ ከኢትዮጵያ ጋር በመነጋገር መፍትሄ ከመፈለግ በስተቀር ሌላ አማራጭ የለም ሲሉ ከአንድ የግብጽ ቴሌቪዥን ጋር ባደረጉት ቃለመጠይቅ ተናገሩ። ማምሻውን ለቪኦኤ ቃለመጠይቅ የሰጡት የኢትዮጵያ የውሃ የመስኖና የኤነርጂ ሚኒስቴር ከፍተኛ ባለስልጣን በሰጡት ምላሽ ደግሞ የቀደሙ የግብፅ መሪዎችም እንዲህ ያለውን አነጋገር በየጊዜው ይናገራል ይነግራሉ። እኚህኛውን ፕሬዚደንት ሆነው ከተመረጡ የተናገሩትን በተግባር ካዋሉ እኛም ከግማሽ መንገድ በላይ ሄደን እንቀበላቸዋለን ብለዋል። የደቡብ ሱዳን አማጽያን መሪ ሪክ ማቻር የጎሳ ብጥብጡ ከተጀመረ ወዲህ ለመጀመሪያ ጊዜ የሚሆነውን ከፕሬዝደንቱ ሳልቫ ኪር ጋር በግንባር ለመነጋገር ኢትዮጵያ ገብተዋል። ፕሬዚደንት ኬርና የቀድሞ ምክትላቸው ማቻር በምስራቅ አፍሪቃው ክልላዊ የልማት በይነ መንግስታት ማህበር በኢጋር ሸምጋይነት ነገ አርብ ፊት ለፊት ተቀምጠው ሊነጋገሩ ነው የታቀደው። ካሁን ቀደም የጁባው መንግስትና የአማጽያኑ መልእክተኞች ንግግር ለወራት ምንም ያህል ውጤት ሳያመጣ ሲጓተት መቆየቱ የሚታወቅ ነው። በሰሜን ናይጄሪያ ጽንፈኛ እስላማዊ ቦኮ ሀራም የጠለፋቸውን ወደ ሶስት መቶ የሚጠጉ ሴቶች ልጆች ለማግኘት ዩናይትድ ስቴትስን ጨምሮ ቢያንስ አራት ሀገሮች ሊረዱ ቃል ገብተዋል። ዛሬ በአቡጃ የዓለም የኢኮኖሚ መድረክ ጉባኤ ላይ የሀገሪቱ ፕሬዚደንት ጉድለክ ጆናታን ባሰሙት ንግግር በልጃገረዶቹ ፍለጋ እረዳለሁ ያለችውን የኋለኛዋን ሀገር ቻይናን አመስግነዋል። ዩናይትድ ስቴትስ፣ እንግሊዝ እና ፈረንሳይ እንደሚያግዙን ቃል ገብተውልናል ሲሉም ፕሬዚደንቱ ተናግረዋል። አመሰግናለሁ ቆንጅት። አሁን ወደ ዝግጅታችን ሁለተኛ አጋማሽ ዘለቅን። ቃለ ምልልስ ይዘናል። የአዲስ አበባን ማስተር ፕላንና በዙሪያው የተነሱ በርዕሰ ከተማይቱ ዙሪያ ያሉ ከተሞችን የሚመለከቱ ውዝግቦችን ተከትሎ በኦሮሚያ ዩኒቨርሲቲዎች ተማሪዎች ውስጥ የተነሳው ንቅናቄ በመላ ክልሉ ተዛምቶ ለህይወት መጥፋት ምክንያት የሆኑ ግጭቶች ተፈጥረዋል። ግጭቶቹንና ግድያዎቹን ተከትሎ የተቃውሞ ሰልፎች ከኢትዮጵያ ውጭም እየተደረጉ ሲሆን ዋሽንግተን ዲሲ ላይ ከተካሄዱት ሰልፎች መካከል ደግሞ የኦሮሞ ተወላጅ ኢትዮጵያውያን በ ኤምበሲው ፊት ለፊት ከትናንት በስቲያ ማክሰኞ ያደረጉት አንዱ ነው። በእለቱ ስፋት ያለው ዘገባ ያስተላለፍን ሲሆን የኢትዮጵያ ኤምባሲ የፐብሊክ ዲፕሎማሲና ኮሚኒኬሽንስ ጉዳዮች ኃላፊ አቶ ዋህደ በላይ የሰጡንን ቃለ ምልልስም ቀንጭበን አቅርበን ነበር። ከዚህ ቀጥሎ የቃለምልልሱ ሙሉ ቃል ይቀርባል። ያነጋገራቸው ሶሎሞን አባተ ነው። ሰልፈኞቹ ያስገቡት ጥያቄ እንዳለ ወይም አነጋግረዋቸው እንደሆን እንዲነግሩት ነበር። ሶሎሞን በቅድሚያ ለአቶ ዋህደ ያቀረበው ጥያቄ መልሱን እንስማ። በእኛ በኩል ያነጋገርናቸው ሰዎች አልነበሩም። ጥያቄም የቀረበም አላውቅም። በእርግጥ እንዳልከው ወደ ስልሳ ሰባ የሚሆኑ ኢትዮጵያውያን ፊት ለፊት የኢትዮጵያ ኤምበሲ ተሰልፈው አይተናል። እንግዲህ ከጥያቄዎቻቸው ውስጥ ያየ ነው። በተለይ ደግሞ እንደ መነሻ አድርገው የወሰዱት ሌሎች በርካታ ጥያቄዎችና አጀንዳዎች ያሏቸው መሆኑ ብናምንም እንግዲህ መነሻው ከዚህ ከአዲስ አበባና የኦሮሚያ ክልላ አዲስ አበባን በሚያዋስኑ ከተሞች በተዘጋጀው የማስተር ፕላን ጉዳይ በተመለከተ በእንሱ መነሻነት ተብሎ የተነሳ ነው። ግን በጣም ብዙ ጥያቄዎችም አሏቸው ለነገሩ። እና በዚህ ላይ ያው የመንግስት የኢትዮጵያ መንግስት ማብራሪያ ስለሰጠበት በዚህ ጉዳይ ላይ እሱን መድገም ከሆነ አይ ቲንክ እሱን ማብራራት ይቻላል ለማለት ነው። እሺ መቼም የኢትዮጵያ ኤምባሲ ነውና የመንግስቱ ተጠሪ ነውና እዚያ ያለው ያንን ቢያብራሩልኝ። እንግዲህ በመጀመሪያ ደረጃ ይሄ እንደ ምክንያት አድርገው እንደ መነሻ አድርገው እዚህ ሰልፍ እና በተለይ ደግሞ በቅርቡ በኦሮሚያ ክልል ውስጥ በሚገኙ ዩኒቨርሲቲዎች በተነሳው በጣም የሚያሳዝን ሁኔታን እሱን መሰረት አድርገው ነው እዚህ የተሰለፉት ማለት ይቻላል። እንደ መነሻ አድርገው ይሄ፣ እንግዲህ በመጀመሪያ ደረጃ ይሄን ጥያቄ በተመለከተ እንደሚታወቀው በኢትዮጵያ ውስጥ የፌዴራል መንግስት ይሁን የክልላዊ ብሔራዊ አስተዳደሮች የሚያወጡት ፖሊሲ ይሁን መመሪያዎች በተመለከተ እንግዲህ የሕዝብን አስተያየት የሚያካትት ሆኖ የሚተገበር ስለሆነ ግልጽ አሰራር ነው ያለው ኢትዮጵያ ውስጥ ለማለት ነው። እንግዲህ የአሁኑ አዲስ አበባና በአካባቢ ያሉ የኦሮሚያ ክልል ከተሞች የተቀናጀ ማስተር ፕላን በተመለከተ እንግዲህ አዲስ አበባም ከተማም ሆነ በአካባቢው የሚገኙ የኦሮሞ ከተሞች የተቀናጀ ሁሉንም ተጠቃሚ የሚያደርግ ሌሎች ሀገሮች አደጉ ሀገሮችም እንደሚደረገው ዘመናዊ ማስተር ፕላን ለማዘጋጀት ያለመ በመሆኑ በማናቸውም አይነት መንገድ ሲታይ ጥቅሞች እንጂ ጉዳት አይኖረውም ብለን ነው የምናስበው። ሆኖም ግን አንዳንድ የሕዝብ አንዳንድ አባላት አንዳንድ የኮሚኒቲው አባላት በጉዳይ ላይ ጥያቄ የሚያነሱ ከሆነም የተለመደ ሰላማዊ የሆነ አሰራር አለ። በሰላም፣ በውይይት በተለይ ደግሞ ይህንን ፖሊሲ ወይ እቅድ ከነደፉት ጋር ቁጭ ብለህ ተወያይተህ ይሄ ጉዳይ አልገባንም ወዴት ነው የሚያመራው ብሎ መወያየቱ የሰለጠነ መንገድ ብለን ነው የምናምነው እንጂ የበቀደሙ አይነት እንዳየ ነው ወደ ብጥብጥ፣ ዝርፊያ የሚያስኬድ የሰው ህይወትን መጥፋ ጋር የሚያስኬድ አልነበረም። ስለሆነ በጣም በጣም የሚያሳዝን ሁኔታ ነበረ። ኢትዮጵያ መንግስትም ይሄን ሀዘኔታውን ገልጿል። በብጥብጡ ለተጎዱት ግለሰቦችም አሁንም ቢሆን በድጋሜ ሀዘኔታችን ለመግለጽ እንወዳለን። እንግዲህ ይህን ለማረጋጋት አሁን የኦሕዴድና የክልሉ ከፍተኛ አመራሮችም ከህዝብ ጋር ውይይት ጀምረዋል። ይህም ወደፊት የሚቀጥል ይሆናል ማለት ነው። አቶ ዋሃደ፣ እነዚህ ተማሪዎች ጥያቄያቸውን ቀደም ሲል ለዩኒቨርሲቲያቸው አስተዳደሮች፣ ለኦሮሚያ ፕሬዚደንትና ምክትል ፕሬዚደንትና ለሌሎችም ባለስልጣኖች፣ በፌዴራል ደረጃ ሁሉ ላሉ ከፍተኛ ባለስልጣኖች ሲያቀርቡ እንደነበረ ሲገልጹ ነበር ለመገናኛ ብዙሃን፣ እኛም ስንገልጽ ነበር፣ ስንዘግብ ነበር ይሄንኑ እየተከታተልን። ያን ጊዜ እነዚህ ውይይቶች ለምን አልተጀመሩም? ወይም ደግሞ በሰላማዊ መንገድ ለቀረቡት ጥያቄዎች ለምን ያን የሆኑ ሰላማዊ መልስ አልተሰጡም? የኦሮሞ ፌዴራሊስት ኮንግረስም መግለጫ ሰጥቶ ነበር። እንደዚሁ ከዚህ ከነዚህ የተማሪዎች ጥያቄዎች ቀደም ሲል ያን ጊዜ መልስ አልተሰጠውም ነበር። በወቅቱ ከመንግስት በኩል ለምን ዘገየ መልሱ? ኢንፋክት እኔ ያለን መረጃ እና አሁን ከኢትዮጵያም እየደረሰን ያለው መረጃ፣ ኦፍኮርስ የኢትዮጵያ መንግስት እና የክልሉን መስተዳድር ለእነዚህ ጉዳዮች ቀደም ብለው ተለስተው ስለ ነበረ ይሄንን በየቦታው እየተሄደ ለማስረዳት ከኮሚኒቲው ጋር ውይይት አድርጎ ለመፍታት ጥያቄያቸውን ለማስተናገድ የሚታረም ነገር ካለን በዚህ ጉዳይ ላይ ለማረም ሬዲዮ ሆኖ ፕሮግራሞችን አዘጋጅተው ለማወያየት በተዘጋጀበት ጊዜ ነው። ይሄ እንግዲህ አሁን በቀደም ያልኩ ብጥብጥና ወደ ዝርፊያና ወደ ሰው መጥፋት ተሄደው ይሄ በኢትዮጵያ መንግስት በኩል ከክልሉ ህዝብ ጋር ለመወያየት እየተዘጋጀ ባለበት ፕሮግራም አውጥቶ ሊንቀሳቀስ በነበረበት ጊዜ ስለሆነ ነው። ስለዚህ በማናቸውም አይነት መለኪያ ይሄ የተሄደበት ሁኔታ ትክክል አይደለም ለማለት ነው። ዞሮ ዞሮ እኮ አሁንም ቢሆን ቁጭ ብሎ ማውራቱ ነው። ጥያቄ ያላቸው በጉዳዩ ላይ በማስተር ፕላኑ ጥያቄ ያላቸው ሰዎች ካሉ ይሄንን ማስተናገድ የሚቻልበት ነው። አሁን እና ዘግይቷል የሚል እምነትም የለኝም። ኦልሬዲ መንግስትም ሲዘጋጅበት የቆየ ነው። ምናልባት ምንም ጥርጣሬ የለውም። የኢትዮጵያ መንግስት ይሄ ማስተር ፕላን የተቀናጀ የሚባለው ለሁሉም ጥቅም እንደሚያስገኝ ያምንበታል። ሆኖም ግን የኢትዮጵያን ህዝብ ጥያቄ ማስተናገድም አንዱ ኃላፊነት ስለሆነ ለዚህ እየተዘጋጀ ባለበት ጊዜ ነው ይሄ ሁላ ጉዳይ አሳዛኝ ጉዳይ የተፈጸመው ለማለት ነው። ይሄ አሳዛኝ ጉዳይ የመፈጸሙን የኢትዮጵያ መንግስት እንደገለ እየገለጸ ነግረውኛል። ሀዘኔታውንም እየገለጸ እንደሆነ ነግረውኛል። የተወካዮች ምክር ቤት አፈጉባኤ አቶ አባዱላ ገመዳም እንደዚሁ ከአሜሪካ ድምፅ ራዲዮ ጣቢያ ጋር ባደረጉት ቃለምልልስ ይህንኑ ገልጸዋል። የኢትዮጵያ መንግስት ይቅርታ ይጠይቃል ለዚህ ለተፈጠረው አድራጎት በመጀመሪያ ደረጃ ለተጠያቂነት መንግስት ሁኔታውን ካረጋጋ በኋላ ይሄ ነው መጀመሪያ የሚደረገው። ይህ ነው የሰውን ደህንነት መጠበቅ ያስፈልጋል። ይሄ የመረጋጋቱ ሁኔታ አሁን አይ ቲንክ ተከናውኗል ማለት ይቻላል። ሁኔታው ረግቧል። ዩኒቨርሲቲዎችም ወደ ዋናው የማስተማር የመማር ስራቸው ገብተዋል ማለት ይቻላል። እንግዲህ አሁን የሚቀጥለው ምንድን ነው? መንግስት ሁኔታውን እያጣራው ነው። ለዚህ አላግባብ ከህግ ውጭ ብጥብጥ ለፈጠሩት ግለሰቦችን በተለይ በተለይ ደግሞ ዋናዎቹ ሌላ አጀንዳ ይዘው በዚህ ጉዳይ ላይ አንድ ነጥብ ይዞ ማነሳሻ የተጠቀሙና ሌላ አጀንዳ ያላቸውን ሰዎች አትኩሮ ህግ ለማስከበር እየተንቀሳቀሰ ነው። ስለሆነ ጉዳይ ተጣርቶ በኃላፊነት የሚጠየቁ አካላት ገና የሚለዩ ይሆናሉ ለማለት ነው። ስለዚህ ከአሁኑ ጀምሮ ወደ ይቅርታ መጠየቅ የሚያስገባው ነገር የለም፣ በእርግጠኝነት የመንግስት አካላት ገልጸዋል። በዚህ ሁኔታ በፍጹም ያልተጠበቀ ሁኔታ ነው የተፈጠረው፣ እጅግ በጣም እንዳዘነ ገልጿል። እና ከዚህ በኋላ ግን ወደ ማጣራቱ የህግ አካላት ወደ ማጣራቱ የሚሄዱ ይሆናሉ። በኋላ በኃላፊነት የሚጠየቅ አካል ተለይቶ ይቅርታም ይሁን ወይ ደግሞ ሌላ ምክንያት ካለው የሚገልጽበት ሁኔታ ይነሳል ማለት ነው። እሺ አቶ አህድ አሁን ልክችን መጨረሻ ላይ ወደ አነሱልኝ ጥያቄ ጎራ ልበል ና ሁማን ራይትስ ዋች መግለጫ አውጥቷል። በተለይ የኢትዮጵያ መንግስት እንዲህ አይነት ተደጋጋሚ የመብት ጥሰቶችን ይፈጽማል፣ ነፃ የሆነ ምርመራ አያካሄድም፣ ያጠፉ ሰዎች ያለ ተጠያቂነት ይቀራሉ፣ ግልጽነት የጎደላቸው አሰራሮች ናቸውና ያሉት ነፃ በሆነ አካል በአስቸኳይ እንዲጣራ ጥሪ እናቀርባለን ለተባበሩት መንግስታት ድርጅት አባላት ብሎ መግለጫ አውጥቷል እና ይህንን እንዴት ነው እርስ የሚያዩት? ምርመራውና ፍተሻው በምን ሁኔታ ይካሄዳል ብለው ነው የሚያስቡት? ተጠያቂዎችስ በእርግጥ ለተጠያቂነት ለፍትህ ይቀርባሉ ወይ ወይ ይሄ በእርግጠኝነት መናገር ይቻላል። ሌላውን ማን አለ የውጭ ድርጅት የሚለው ለጊዜው እንተው፣ እሱ ጠቃሚ አይመስለኝም። ከማንም በላይ መቆርቆር ያለበት የኢትዮጵያ ህዝብ፣ የኢትዮጵያ መንግስት ነው። ስለዚህ ተዋናዮቹ ጥቅም ጉዳት የሚያገኙት የኢትዮጵያ ህዝቦች ስለሆኑ መጀመሪያ ኃላፊነቱ ለነሱ ንስታቸው። ስለዚህ አሁን የኢትዮጵያ መንግስትም ይሄንን አደርጋለሁ ብሏል። ህዝቡ መጠየቅ ያለበት በል እንግዲህ ቃል በገባው መሰረት በደንብ አድርጋ አጣርተህ ነው የሚቀጡም ካሉ በሁለቱም ወገናት ጥፋት ተደርጎም ከሆነ የሚቀጡበት መንገድ ይፈለግ ብሎ ነው መንግስት ላይ ጫና ማድረግ የሚገባው እንጂ አይ ቲንክ የውጮችን አድቮኬሲ ድርጅቶች በማንሳት ለእነሱ ነው ምላሽ የሚሰጥበት ሁኔታ አይደለም። ስለዚህ ምንም እኔ እምነት አለኝ መንግስት ጉዳይን አጣርቶ የሚጠየቁ ሰዎችን በኃላፊነት ይጠይቃል የሚል እምነት ነው ያለኝ። ከዚህ በፊትም የተደረገው ይሄ ነው ለማለት የዛሬውን ስብሰባ አስመልክቶ ኤምባሲው ደጅ ላይ የተደረጉ ጥያቄዎች አሏቸው፣ ሌሎች አጀንዳዎች እንዳሏቸው የምንገነዘባለን ብለውኝ ነበረ። እነዚህን ሁለት አባባሎች ሆን ለያይተው ያብራሩልኛል። አጀንዳዎች ያሏቸው ነገሮች ምንድን ናቸው? ጥያቄዎች ያሏቸው ነገሮች ምንድን ናቸው? ለነገሩ እዚህ የተሰለፉት እንዳልኩት ወደ ሰባ ሰማንያ የሚሆኑ ኢትዮጵያውያን ናቸው። ብዙ ጥያቄዎች በእነሱ በኩል የሚያነሱት ስላለ እነሱን መጠየቅ ነው የሚያስፈልገውን፣ ግን ዋናውኛ አጉልተን ሌሎቹም ጋር ሰልፍ እየተደረገ ያደረገ ከዛ ተወስዶ እንደ ተቀጥል ላይ የተሄደው ጉዳይ ያነሱት ጉዳይ ይሄንን ነው፣ እና ይሄንን ነው አድርስ ለማድረግ የሞከርኩት ሌሎች ጥያቄዎች በሌሎች ሰላማዊ ሰልፈኞቹም ኢትዮጵያ ውስጥም ነው መብትን ተጠቅመ የምጠይቃቸው ጉዳይ ስለሆኑ ማንም ሰው አሜሪካ ይሁን ኢትዮጵያ ውስጥ ሰልፍ አድርጎ በሰላማዊ መንገድ ጥያቄውን መጠየቅ አግባብም ስለሆነ መብቱም ስለሆነ፣ ይሄ ጉዳይ እንግዲህ በኢትዮጵያ ውስጥ ባለው የፖለቲካ ፕሮሰስ የሚፈቱ ጉዳዮች ይሆናሉ ለማለት ነው። ሁኔታዎች አዝማሚያቸው ወደፊት ምን ይሆናል ብለው ያስባሉ? አቶ ዋህደ፣ እንደ መንግስት ተጠሪ፣ አንደኛ የአዲስ አበባስ ይሄ ማስተር ፕላኑ አዲሱ በምን ሁኔታ ይቀጥላል ወደፊት አሁን ባለው ሁኔታ? ወይል እኔ በጣም በዚህ በማስተር ፕላን ምን ጉዳይ ላይ በጣም ኤክስፐርት ባልሆንም፣ ግን ምንድን ነው ያለው ፖሊሲ፣ በመጀመሪያ ደረጃ ክሌር መሆን ያለበት ምንድን ነው የአዲስ አበባ ከተማ የሌላን ክልል በተለይ ደግሞ የኦሮሚያን ክልል መሬት ላይ የተሻማ ከኦሮሚያ ክልል እየተወሰደ ነው የሚለው በጣም ስህተት ነው። ስለዚህ ይሄንን መጀመሪያ መገንዘብ ያስፈልጋል። ህገ መንግስታዊ መብትም የለውም የአዲስ አበባ ክልሉን አስፍቶ ወደ ኦሮሚያ መሬት ሄዶ፣ ወደ ሌላም ሄዶ ማስፋፋት አይችልም። ይሄንን ነው መጀመሪያ መገንዘብ የሚገባው። ስለዚህ የጎደለበት የኦሮሚያ ክልል መሬት ሳይዝ የጎደለበት ሁኔታ የለም። የአዲስ አበባም ወደ ሌላ ክልል ገብቶ የተስፋፋበት ሁኔታ የለም። ይሄ ጭብጥ ነው። ህገ መንግስታዊም ይሄንን ማድረግ ስለማይፈጥ ማስፋፋት የሚባል ይሄ እዚሁ ላይ ቢሞትሩ ነው። እንግዲህ ለዚህ ሁሉ ጥያቄ ያለን መስሏቸው ለጠየቁ ሰዎች ይሄ ግልጽ መሆን አለበት። ምንድን ነው ታዲያ እየተባለ ያለው ነው። ሌሎች ከተሞች እንደምታውቀው አንተም አሜሪካ ነው። በአቅራቢያ ያሉ አንድ ተለቅ ያለ ከተማ ካለ በአቅራቢያው ያሉ የሌሎች ስቴቶችም ከተሞች ቢሆኑ አብረው ለኢንፍራስትራክቸር፣ ለሌሎች ሁኔታዎች ፕላኑ ይሰራላቸዋል። እየተገጣጠሙ ስለሚሄዱ ነው። ክልል መስመራቸው እንደጠበቁ ሆነው ማለት ነው። ስለዚህ የተለመደ አሰራር ነው። እንዳውም በእዛ አካባቢ ያሉት በኦሮሚያ ክልል የሚገኙ ከተሞችም ከአዲስ አበባ ሞር መሻሻል አብረው የሚሻሻሉ ስለሆኑ በብዙ ሁኔታዎች በአዲስ አበባ የውስጥ መሬቱ ሳይስፋፋ ማለት ነው። በአዲስ አበባ የውስጥ መሻሻል ክልሎቹም ያሉ ከተሞች በአቅራቢያ በአዲስ አበባ የሚጠቀሙበት ስለሆነ ይህን ጉዳይ በተመለከተ እውነቱን ለመናገር ብዙ የሚያሳስብም ጉዳይ አይደለም። ሆኖም ጥያቄ ሲቀርብ ያልገባው ሰው ሊኖር ይችላል። ይህን ለዚህ ማስረዳት ግን የኢትዮጵያ መንግስት ኃላፊነት ነው። አይ ቲንክ ይሄንን መንግስት እያደረገ ነው ለማለት ነው። አቶ ወሀደ በላይ ለማብራሪያውና ለጊዜው በጣም አመሰግናለሁ። ይህም በጣም አመሰግናለሁ። ሰላም ዋል አድማጮች። ተከታዩ ዝግጅት ባህልና ማህበረሰብ ባለፉት ከ በላይ ዓመታት በኢትዮጵያ የታዩ የባህል ለውጦችን በሚዳስሰው አዲስ መጽሐፋቸው ዙሪያ ከደራሲው ዶክተር አለማየው መኮንን ጋር የጀምር ነው ቃለ ነው። ተከታዩ ቅንብር ዶክተር አለማየው መኮንንን ያወያየው የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር አለማየሁ መኮንን የቀደሙትን በሙሉ እንዳልነበሩ በማድረግ የሚመሰረት አዲስ ባህል አዲስ ስርዓት ዘለቄታ የለውም ነው የሚሉን። ባጭሩ ዘለቄታ የለውም። እንዳየነውም ደግሞ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ በሚሊዮን የሚቆጠሩን በባዕድ ሀገር መኖር የጀመርነው በዚህ ለውጥ ምክንያት ነው። በኃይለ ሥላሴ ጊዜ አሜሪካ ውስጥ የሚያወጡ ተማሪዎች ተለምነው እንኳን ግሪን ካን አይወስዱ እንኳን ሊያመለክቱ ቆርጦ፣ ምክንያቱም ሀገራቸው ሄደው መገንባት ነበር የሚፈልጉ መንግስቱ መጣ ሁሉን ነገር ስነቀላ ያደርጋለሁ አለ ያ ሁሉ ደም ተፋሰሰ የህዝቡን ድምፅ መስማት አይፈልግም በተለይም የተማረውን ክፍል ጠላቱ አድርጎ ነው የወሰደው የመጀመሪያ ተርጌቱ ደግሞ የአዲስ አበባ ዩኒቨርሲቲ ነበር አሁን ደግሞ ያለው የኢህአዴግ ስርዓት በጎሳ ላይ የተመሰረተ ነው የኢትዮጵያ ብሔሮች እኩል መብት እኩል ድምፅ እኩል እድል እንዲኖራቸው የተማሪው እንቅስቃሴን የጀመረ ይህንን ደግሞ ትክክለኛ ጥያቄ ነው በሃይማኖትም ዓለም ውስጥ ያለን ብንኖር በፖለቲካም ብንኖር ማንኛውም ኢትዮጵያዊ የኢትዮጵያዊ ዜጋ ነኝ ያለ እኩል የሆነ መብት እኩል የሆነ እድል እኩል የሆነ ሰብአዊነት በሀገሪቱ ውስጥ ሊኖር ይገባል። ግን የአሁኑ የአመራር አቀራረብ ሀገሪቱን በጎሳ የሚከፋፈል እንጂ በአንድነት ጠብቆ የብሔራዊነት ስሜት ፈጥሮ ህዝቡን አንድ የሚያደርግ አይነት አይደለም በመጽሐፌ ላይም እንደጠቀስኩት ያንን ደግሞ በሀሜት ሳይሆን በትምህርታዊ መንገድ ነው ያደረጉት ስለዚህ ሶስቱም ገንቢና ዘለቄታዊ ያለው ነገር አደረጉ ወይ ብትለኝ አላደረጉም ነው የምለው በብዙ ነገር ልነግርህ ይችላለሁ በአመራር ስልት በፍልስፍና በምንም ቢሆን አንድነት አላቸው ስማቸው ይካያየር እንጂ ትንሽ ምሳሌ ብሰጥህ ሶስቱ መሪዎች ወይ ከሞቱ ወይ ከተፈነቀሉ ነው ከቤተ መንግስት የሚወጡት ይሄ ንጉሳዊ ቢሆን የሶሻሊዝም ቢሆን ዴሞክራቲክ ፍልነን የሚለው አሁኑን መንግስት ቢሆን አንድ አይነት ባህሪያቸው ይሄ ነው። በባህሉም በመጽሐፉም እንደጠቀስኩት የእኛ ኢትዮጵያ መሪዎች በመፈራት እንጂ መከበርን የሚፈልጉት በመወደድ አይደለም። በሌላ አነጋገር ራሳቸው በስራቸው የህብረተሰብን ተቀባይነትና ከበሬታ ፍቅር የማግኘት ሳይሆን በሀይላቸው ነው ያን ክብርና አቅም የሚፈልጉት ሶስቱም ተመሳሳይ ባህሪ ያላችሁ በዚህ ኃይለስላሴም መንግስቱም ያለፈውም የኢትዮጵያ ፕሬም ሚኒስትር መልስ እኔ በጣም የማዝ ነው። መልስ ከሁለቱም በጣም የሚያነቁ የዘመኑን አካሄድ የሚያቅ ነው፣ ግን አስተዳደጉ የባህል ቫሊዩ እንዳነቀው የምታየው እዛ ላይ ነው። ከሁለቱም መሪዎች በጣም የተሻለና ዘመናዊ ነው ብዬ የምገምተው እሱ ነው። በተግባር ሲተረጎም ግን ካለፉት ሁለቱ መሪዎች የተለየ አይነት አሰራርና አደራረግ ማይበት በጣም ጥቂት ነው። ሌላ ደግሞ አንድ አይነት ባህሪ ያላችሁ የምትለው አሁን እዚህ ሀገር የአንድ ፕሬዝዳንት ቤተሰቡ ልጁ ውሾቻቸውን ሳይቀሩ እናውቃለን። ግልጽነት አለ። ግልጽነት አለ። ለጋዜጠኞች ክፍት ናቸው። ቤተሰባቸው እንዴት እንደሚኖሩ፣ ልጆቻቸው እንዴት እንደሚያሳድጉ እናውቃለን። እኛ ግን መሪዎች ግን ቤተ መንግስት ውስጥ ከገቡ በኋላ ምንም የምናውቀው ነገር የለም የፖለቲካውን አመራር እንጂ የሚወዱትን ስፖርት አናውቅም። ልጆቻቸውን እንዴት እንደሚያሳድጉ አናቅም። ከሚስቶቻቸው ጋር ያላቸውን ግንኙነት አናቅም። ከግል እስከ አገራዊ የሆነው ድረስ ድብቅ ነው። ሚስጥራዊነት ይጎላል። ሁሉ ነገር ድብቅ ነው። እወጣለሁ የሚል ግምት ስለማይኖራቸው ቤት እንኳን ከቤተ መንግስት ውጪ አይሰሩም። ሕብረተሰብ ውስጥ የመኖሩ ፍላጎቱም ስሜቱም ሀሳቡም በአእምራቸው ስለሌለ ቤተ መንግስት ውስጥ ገቡ መኖሪያቸውም መጦሪያቸውም። መሞቻቸውም የቤተ መንግስቱ ቤት ነው እና ይሄ የባህላችን ችግር ነው። ከእነሱ ብቻ ያደረጉት ብለህ የምትለው አይደለም። ባህሉ የወለደው አስተሳሰብ፣ ባህሉ ያዳበረው አመለካከት፣ ባህሉ ለመሪ የሚሰጠው ግምትና ስሜት አለ እና ባህላችንን ከውስጥ ወደ ውጭ የምንቀይርበትን መንገድ እየተነጋገርን እየተወያይን ለምሁራን መድረክ እየተሰጠ ምሁራንም እርስ በሳቸው እየተራረሙ ባህሉ ካልዳበረ በስተቀር አጭር ምሳሌ ልስጥህ። አሁን ኢህአዴግ ምንድን ነው ይሄ ፍሪዌይ ምንድነው? በማን ነው የምንለው? አብራ ጎዳና አዎ ፍሪዌይ ተሠራ ተባለ እና ግን ስንት ሰው ነው የሞተው? እንደ ድሮ መንገዱን ለመሻገር ሲሉ። ዘመናዊው መንገድ ለጥቅም በሚውልበት የተዘጋጀ የባህል አደረጃጀት፣ ወይ የልማት ዝግጅቱ የለም ነው የሚሉ ነው? አዎ የልማት ዝግጅቱም የለም፣ ህዝቡም በአእምሮ አልተዘጋጀም። ለዛ እና አሁን ብዙዎቻችን ምኒልክን እንተቻለን እና የመጀመሪያ የትራፊክ ህግ የወጣው ኢትዮጵያ ውስጥ በምኒልክ ጊዜ ነው እና ከዛ አንዱ ህግ ምንድን ነው የሚለው መንገድ የጋራ ነው አህያንም ጭምር ይላል እና ያን የተሰጠንን የመቶ ዓመት በላይ የትራፊክ ህግ እስከ ዛሬ ድረስ አላሻሻልነውም። መርሴዲሱም አህያውም ጎን ለጎን ይሄዳል። ዛሬ ግን ምኒልክን እንተቻለን። ከዘመኑ ጋር ሁኔታ የሚጠይቀውን አላዘጋጀንም። የጨመርነው ያሻሻልነው ነገር የለም እና ይሄን ይሄን ሳናሻሽል ያለፈውን እንተቻለን። በጣም ደግሞ ዘመኑ ዓለም ውስጥ ካሉት አውሮፓም የምዕራቡም ዓለም አገሮች ጋር ለመወዳደር እንሞክራለን። በእንዳንድ ምስክል ውስጥ ገንቢና ጠቃሚ ለውጥ እናመጣለን የሚለው ነገር ያሳስብሃል ዶክተር አለማየሁ እስኪ ወደ ሌላ አንድ አንኳር ርዕስ ልውሰደው የድህነት ጉዳይ በመጽሐፎ ይዳሰሳል ቀደም ካለው የስርአቶች የአስተዳደር አያያዝም ይሁን ከህብረተሰብ አስተሳሰብ ከግለሰቦች አስተሳሰብ ጋር ይዛመድ ይችላል ለምን ኢትዮጵያ ቆርቁዛ ቀረች ለምን ድሀ ሆነን ቀረን የሚለው ጥያቄ ሁሌ የሚነሳልና ባህል በዚህ በኩል ምን አዋጥቷል ይላሉ በራዲዮ መጽሔት ይቀጥላል። አሉላ ጠብቁት። እናመሰግናለን። ቀጥሎ የአሜሪካ መዝናኛ ቅንብራለን። እውቅ የጃዝ ሙዚቃ አቀንቃኝና የቫዮሊን ኮከብ ተጫዋች ጄኒ ሻይንማን እንደ ኖራ ጆንስ ከመሳሰሉ ድንቆች ጋር ሆና ስምንት ሲዲዎችን ያስቀረጸች ታዋቂ ነች። ሊትለስት ፕሪዝነር ትንሽቱ እስረኛ የሚለው የሁለተኛ ሲዲዋ ዜማ ታዲያ በጣም ተወዶላታል። ከቪኦኤዋ ካተሪን ኮል ጋር ቆይታ አድርጋ ነበር። ሶሎሞን ክፍሌ ያቀርበዋል። ጄኒ ሻይንማን ጉብዝናዋ የተመሰከረላት በሙዚቃ መሣሪያዎች ተጫዋችነቷ ሲሆን በድምፅ ለመጀመሪያ ጊዜ መድረክ ላይ ወጥታ የዘፈነችው ይህን ዘ ሊትልስት ፕሪዝነር ወይም ትንሿ እስረኛ የሚል ርዕስ ሰጥታ ያቀረበችው ዜማ ነው። ዜማዎቿ ብዙ ጊዜ ከሰዎች የዕለት ተዕለት ኑሮ ጋር የተያያዙ በመሆናቸው በቅድሚያ ለሕዝቡ መድረክ ላይ በማቅረብ ትኩሳቱን መለካት በጣም ጠቃሚና አስፈላጊ ነው ትላለች። ሙከራው ፈታኝ መሆኑንም ታስረዳለች። ጄኒ፣ ፊት ለፊት መድረክ ላይ ወጥተህ ለሕዝብ ካላቀረብከው በቀር ስራህ የተሟላ አይሆንም። የምደርሳቸውን ዜማዎች ሰው ፊት ቀርቤ ምን ያህል ስሜታቸውን እንደነካ መገመት ካልቻልኩ በእርግጥ ያን ዜማ አውቀዋለሁ ማለት አይቻለኝም። ምንም ላይል ይችላል፣ ጥሩ ነው ነውና የመሳሰሉት አስተያየቶች ሊሰጡበት ይችላሉ። ዋናው ቁም ነገር ለእኔ ግን ራሴ ቀርቤ ማየቱ ነው። ጄኒ ደ ሊትለስት ፕሪዝነር በሚል ርዕስ ባቀረበችው ዜማዋ ላይ ግጥሙ ሙሉ በሙሉ ከራሷ ሕይወት ጋር የተያያዘ ታሪክ ነው። ታሪኩ እንዲህ ነው። ጄኒ በእርግዝናዋ ወቅት አንድ ቀን ሰውነቷ በከባድ ትኩሳት ይነዳል። መድኃኒት መውሰድ ባለመቻሏ በጣም በቀዘቀዘ የውሃ ገንዳ ውስጥ ትቀመጣለች። እንግዲህ ያ ትንሿ እስረኛ ስትል ያቀረበችው ዜማ የተበረከተው በማኅፀኗ ላለው፣ በዚያ እንደ እሳት በሚያቃጥል ሰውነቷ በማኅፀኗ ላለው ልጅ ነበር። ታሪኩ ይህ ሆኖ ሳለ ግን አንዴ ዜማው ሕዝብ ጆሮ ከገባ በኋላ የተለያዩ ትርጓሜዎችን አገኘ። ፍጹም ከዋናው ታሪክ ጋር የሚቃረኑ ትርጓሜዎች ተሰጡት። ጄኒት አብራራው She's a ነፍሰ ጡር አስረኛ ገና በማህፀኗ ውስጥ ላለ ልጅ ነው የምታወራው። የገዛ ልጇን ማሳደግ አቅቷት የወህኒ ቤቱ አስተዳደር ሊወስድባት በመሆኑ የዚህ ዓለም ኢፍትሐዊነት በእጅጉ አስቆጥቷታል። መንፈሷ ግን ጠንካራ ነው። በሌላ በኩል ቀልደኛም ናት። በሆዷ ላለ ሕፃን ስለ ራሷ ሕይወትም ትናገራለች፣ ምክርም ትለግሳለች። መቼም ልጄ፣ ስትወጪ እግርሽ የተንሻፈፈ እንደማይሆን ወይም ፈገግታ ቢስ እንደማትሆኝ ተስፋ አደርጋለሁ ትላለች። ምክሩ እኔ እገባሁበት አይነት ችግር ውስጥ እንዳትገቢ የሚል ነው። እስቲ እኔም ከዚሁ ውብ ዜማዋ ጋር ልተዋችሁ። ጄኒ ሻይንማን ዘ ሊትለስት ፕሪዝነር ትንሽቱ እስረኛ ወደ ጄኒ ገና ደጋግመን እንመለሳለን። አጠር ያለች ማጠቃለያ ያለች ኢሳያስ አፈወርቂ ዛሬ ጋር ካርቱም ገብተው ከፕሬዚደንት ኦማር ሐሰን ጋር ተነጋግረዋል። ቀደም ሲል በሆላንድ ሚዲያ የሚሰራው ጋዜጠኛ ሀብቱም ዮሐንስ ተብሎ እንዲስተካከል እንጠይቃለን። አድማጮች፣ ለዛሬ ምሽት ያሉን ዝግጅቶች እነዚሁ ነበሩ። ነገ በሶስት ሰዓት እንገናኛለን። በእኛ በኩል ሰላም፣ እናመሰግናለን። ደህና ደሩ። የትግርኛ ቋንቋ ፕሮግራም ይቀጥላል። ደህና ደሩ።